የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት ለእነ አቶ ጉርሜሳ አያኖ እንዲመሰክሩ የሰጠውን ትዕዛዝ አጸና። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙም ቀጠሮ ይዟል። መለስካቸውማ ተከታዩ ልኮልናል። ፍርድ ቤቱ ነሐሴ 12 ቀን 2009 ዓ.ም ምህረት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ አምስት ከፍተኛ የመንግስት ባለሥልጣናት በመከላከያ ምስክርነት በተቆጠሩት መሠረት እንዲቀርቡ የሰጠውን ትእዛዝ ዛሬ በድጋሚ ይህንኑ ትእዛዝ ሰጥቷል። ፍርድ ቤቱ ቀደም ሲል በሰጠው ትእዛዝ መሰረት በመከላከያ ምስክርነት የተቆጠሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ከጥቅምት 27 እስከ 29 2010 ዓ.ም ቀርበው ምስክርነታቸውን መስጠት ነበረባቸው። ይሁንና ምስክሮቹ በቀጠሮ እንዳልቀረቡ ይታወሳል። በዕለቱ የተሰየመው ችሎትም በጉዳዩ ላይ ዛሬ ውሳኔ ለማሰማት ቀጠሮ ሰጥቶ ነበረ። ዛሬ ከረፋዱ አምስት ሰዓት አካባቢ የተሰየመው ይኸው ችሎት እንዳብራራው ቀደም ሲል በተሰጠው ትእዛዝ መሠረት መጥሪያው እንዳልወጣ ደርሶበታል። ይህም በፍርድ ቤቱ የአስተዳደር ሥራ ጉድለት መሆኑን ጠቁሟል። ስለሆነም በተሰጠው ትእዛዝ መሠረት አምስቱም ባለሥልጣናትና በቃሊቲ ማረሚያ ቤት በእስር የሚገኙት የቀድሞው የአንድነት ዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አድራጌ እንዲቀርቡ ትእዛዝ ሰጥቷል። ይህ ትእዛዝ እንደተሰጠም አቃቢ ሕግ ከአንደኛ እስከ አራተኛ ከተዘረዘሩት ተከሳሾች ማለትም ከአቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና ከአቶ በቀለ ገርባ በስተቀር የሌሎቹ ተከሳሾች መከላከያ ምስክሮች መታለፍ አለባቸው ሲል ለፍርድ ቤቱ አመልክተዋል። በአቃቢ ሕግ ክርክር መሠረት እነዚህ አስራ ሶስት ተከሳሾች ከጥቅምት 27 እስከ 29 2010 ዓ ም በነበሩት ቀናት ምስክሮቻቸውን አቅርበው ሊያሰሙ ሲገባ መከላከያ ምስክሮች አያስፈልጉንም በማለት የተሰጣቸውን እድል አልተጠቀሙበትምና ሊታለፍ ይገባል የሚል ነበረ። የእነዚህ ተከሳሾች ጠበቃ አቶ ወንድሙ ኢብሳ የአቃቢ ሕግን ክርክር ተቃውመዋል። እንደ አቶ ወንድሙ ክርክር አቃቢ ሕግ ያቀረበው መከራከሪያ ያልተባለና ያልተደረገ ነው። በዚህ መዝገብ የተከሰሱ ደንበኞቻቸውም ከጥቅምት 27 እስከ 29 2010 ዓ ም በነበሩት ቀናት መከላከያ ምስክሮቻቸውን ሁሉ አቅርበው እንደነበረ አስታውሰው ተራ ደርሷቸው ግን እንዳልትሰሙ ለፍርድ ቤቱ አስረድተዋል። አክለውም 11ኛ ተከሳሽ ደንበኛቸው አቶ በየነ ሩዳ ጀዱ ባለፉት አራት ተከታታይ ቀናት እንዳልቀረቡ እሳቸውም እንዲቀርቡላቸው አመልክተዋል። ፍርድ ቤቱ የሁለቱን ክርክር ካዳመጠ በኋላ ሁሉም መከላከያ ምስክሮች ቀርበው እንዲሰሙ በመወሰን የአቃቢ ህግን ክርክር ውድቅ አድርጎታል በዚሁ መሠረት የመከላከያ ምስክሮቹ ከታሳስ 17 እስከ 19 2010 ዓ ም ድረስ ባሉት ቀናት ቀርበው እንዲመሰክሩ ቀጠሮ ይዘዋል። በነ ጉርሜሳ ያኑ ላይ አቃቢ ህግ የሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አምስቱ በነጻ ሲሰናበቱ 17ቱ እንዲከላከሉ ተበይኖባቸዋል እንዲከላከሉ ከተበየነባቸው ከ17ቱ መካከልም አቶ በቀለ ግርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነም አይዘነጋም። መለሰካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ